ሰዎች በየቦታው በየስራ ቦታም ሆነ በየሻይ መጠጫው፣ በየአውቶቢስ መሳፈሪያ፣ በባቡር መሳፈሪያ በየቦታው በዚህ ጉዳይ ላይ እየተነጋገሩ በጣም ግርምታ ፈጥሯል። በተለይ ነጮች በሁኔታው በጣም እያፈሩና ምን አይነት ፕሬዚዳንት ነው እያሉ ነው እንግዲህ በአሁኑ ሰዓት ያሉት። እኔ እንዳልከው ማን ተጋፍቶ አንድ ሁለት ሀበሾችን ለማነጋገር ሞክሬያለሁ። አንዱ ዳላስ ቴክሳስ የሚኖር ጋዜጠኛ ተማም አማን ይባላል። ይሄ ሰውዬ እኮ አለኝ፣ ይሄ ሰውዬ አሁን ብቻ አይደለም እኮ በተደጋጋሚ ሰዎችን ሲሰድብ ነበረ። ሴናተር ሂላሪ ክሊንተን ጋራ በምርጫ ላይ በነበሩበት ጊዜ ያልሆኑ ቃላትን ሲናገር የነበረ ሰው ነው። አሁንም እንደገና በዛን ጊዜ የአፍሪካ መሪዎችን እና ከአፍሪካ ጋር የተገናኙ ነገሮችን ልክ እንደማይረቡ አድርጎ ሲናገሩ አንድም የአፍሪካ መሪ ወይንም የአፍሪካ ሕብረት አልተናገረም። ስለዚህ የተለመደ ነው፣ ብዙም አይደንቀኝም የሚል ነበረ ጋዜጠኛ ተማም መልስ የሰጠኝ በዚህ ላይ ሌላ ያነጋገርኳቸው ወይዘሮ ኢየሩሳሌም ተቀዳ ይባላሉ። እሳቸውም የዚህን ሰውዬ ብልግና አነሱና፣ እንደውም ይህ ሰውዬ እኮ የእስልምና እምነትን ሲያንቋሽሽ የነበረ በእምነት ውስጥ የገባ የአሜሪካንን ተቻችሎ አብረው የመኖርን ባህልና ትውፊት የሚያንቋሽሽ አሜሪካንም ለመምራት ብቃት የሌለው እንደሆነ ተናግረው፣ እንደውም በዚህ አጋጣሚ ምን አወሱ፣ ፕሬዚዳንት ትራምፕ ልጃቸውን ማለት ነው ከዚህ በፊት ምን ብለዋት ነበረ፣ አንቺ ቆንጆ ነሽ፣ በጣም ውብ ነሽ፣ ልጄ ባቶኚ አገባሽ ነበረ ብለው ያሉትንም በማንሳት ጸያፊ የሆኑ ከአፍ ሲያመልጥ ጸጉር ሲመለጥ አይታወቅም፣ የሀገሬ ሰው እንደሚለው ብለው ነው ያስረዱኝ። ይህንን ይመስላል፣ በዚህ በኩል ለጠየከኝ ጥያቄ አንዳንድ ሰዎች ካነጋገርኳቸው ውስጥ ማለት ነው እንደው የአፍሪቃ ፖለቲከኞች ምንም አላሉም ለተባለው ማለት ነው ምናልባት ከዚህ በፊቱ ሊሆን ይችላል። አሁን ዛሬ እንደማየው ዜና ከሆነ ግን የአፍሪቃ ህብረት ሊቀመንበር ቃል አቀባይ ኢባ ካሎንዶ ምንድነው ያሉት ለፈረንሳይ ዜና አገልግሎት የእሳቸውን የፕሬዚዳንቱን ንግግር ተቀባይነት ካለው ባህሪና ድርጊት የተሻገረ ንግግር ብለውታል። ተጠራጥረውታል ማለት ነው። ንግግሩን ብዙ ሰዎችም እንዳልከው ነጮችም በጣም ተናዷል። ከኖርዌይ ከመሳሰሉ ሀገራት የሚመጡ ስደተኞችን ግን ምንም ችግር የለብንም ነው ያሉት። ይሄ ንግግራቸው ወደ ዘረኝነት የሚወስደው ነው ተብሎ ነው የተተቹት። እና የፖለቲካ መሪዎች እዛ ያሉት አሜሪካ ውስጥ ያሉት ዲሞክራቶችም ሊሆኑ ይችላሉ፣ ሪፐብሊካኖች፣ እነሱስ ምንድን ነው ያላቸው? አጽፌታ እስካሁን ባለኝ መረጃ መሰረት ዲሞክራቶችም ሪፐብሊካኖችም በዚህ ሁኔታ በጣም ደንግጠው ሁኔታውን በጣም አውግዘውታል። ሄይቲ ልክ የዛሬ ስምንት ዓመት ነበር ከ ሁለት መቶ ሀያ ሺህ እስከ ሶስት መቶ ሺህ የሚገመቱ ሰዎች በዛ እጅግ ጽኑ በሆነ ብርቱ በሆነ የመሬት መንቀጥቀጥ ያለቁት። ይህ በሚታሰብበት ቀን ፕሬዚዳንቱ በዋዜማው ማለት ነው ንግግር ማድረጋቸውን ብዙዎችን አስቆጥቷል። በመገናኛ ብዙኃን የሚሰሩ ጋዜጠኞችም እዛው አሜሪካ ያሉም ሊሆኑ ይችላሉ፣ በተለያየ ቦታ ቁጣቸውን ገልጿል። በጽሁፎቻቸው በንግግራቸው መገናኛ ብዙኃን በአሜሪካስ ምንድን ነው ይህን ንግግር በተመለከተ የሰጡት ማብራሪያ? እንግዲህ፣ መገናኛ ብዙሀን እሳቸው ከዚህ በፊት የተሳሳቷቸውን የተናገሩበትን የስላቅ ነገሮች ሁሉ እያነሱ ይሄ ለመሆኑ ለፕሬዚዳንትነት ይበቃል ወይ ለአንድ ተራ አሜሪካዊ እንኳን የማይናገረውን ንግግር የሚናገር በሚል ሲያስተቹ ነበረ። ይሄ ፕሬዚዳንት እብድም ሳይሆን አይቀርም የሚል ቃል እስከ መናገር፣ በተለይ ምን አይነት ለሴት ክብር የሌለው ፕሬዚዳንት ነው እያሉ በጣም እየተቿቸው ይገኛሉ። በነገራችን ላይ ፕሬዚዳንት ትራምፕ በአሁኑ ጊዜ በዝግ ስብሰባ ዛሬ በዚሁ በኢሚግሬሽን ጉዳይ ላይ ማለት ከአፍሪካ የሚመጡትን በዚህ በዲቪ ሎተሪ ማለት ነው በግማሽ ለመቀነስ እየተነጋገሩ እንደሆነ ሲኤንኤን የውስጥ አዋቂ ምንጮችን በመጥቀስ ዘግበዋል። እንደውም ከመሳደብም አልፈው ፕሬዚዳንቱ ወደ እርምጃ ወደ መውሰድ እየሄዱ ነው እና እስካሁን ስለ መጸጸትም የተናገሩት ነገር የለም። ሌላው ግን ከዚሁ ጋር አያይዤ የማነሳው ነገር ጥቁር አሜሪካውያን አሁን አመፅ እንዳያስነሱ ይፈራል። አንድ የጥቁር አሜሪካውያን አመፅ ከተቀሰቀሰ ዩናይትድ ስቴትስ ውስጥ የማይበርድ እሳት ነው እና ይህ በጣም አሳስቧል። የአሜሪካንንም ጥቅም በዓለም ላይ በጥቁሮች እንዲጎዳ የሚያደርግ ጉዳይ ነው እያሉ በዚህ ጉዳይ ላይ በትንታኔ እያቀረቡት ይገኛሉ። አድማጮች የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለምን ብላ ነው ዩናይትድ ስቴትስ ከነዚህ እጅግ ቆሻሻ ሀገራት መጤዎችን የምትቀበለው ሲሉ ሄይቲና አፍሪቃን በሚያንቋሽሽ መልኩ በጸያፍ መናገራቸውን በተመለከተ አጸፌታው ምን እንደሆነ ለማወቅ ከዋሽንግተኑ ዘጋቢያችን መክብብ ሸዋ ጋር ያደረግ ነው ቃለ መጠይቅ ነበር። መክብብ ለሰጠን ማብራሪያ ከልብ አመሰግናለሁ። በዶቼቬሌስም እግዜር ይስጥልኝ፣ አመሰግናለሁ። ማንተ ጋፍተው፣ መልካም ጊዜ ይሁንላችሁ።